ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልበኒዚ በሲድኒ ቦንዳይ ጃንክሽን ሕይወታቸው ላለፈ ሰዎች ሀዘናቸውን ገለጡ። የአውስትሬሊያ ሰንደቅ ዓላማ በዛሬው ዕለት በግማሽ ዝቅ ብሎ እየተውለበለበ ነው። አውስትሬሊያ፣ ኢራን በእስራኤል ላይ የደረሰችውን ጥቃት አወገዘች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ የቦንዳይ ጃንክሽን ሐዘንተኞች ጋር ተቀላቅለው አውስትሬልያ ሐዘን ላይ መሆኑን ገልጠዋል ጠቅላይ ሚኒስትሩ ብቻዋን በስለት ሰዎች ወግቶ የገደለውንና ያቆሰለውን ግለሰብ ተጋፍጣ በመግደል ሌሎችን የታደገች የፖሊስ ኢንስፔክተር ኤሚ ስኮትን የብረት ማቆሚያን ይዞ ገዳዩ ግለሰብ ሌሎችን እንዳያጠቃ የኤሌክትሪክ ደረጃ ላይ ሆኖ የተከላከለውን ግለሰብና ሌሎቹንም በዕለቱ የየድርሻቸውን የተወጡ ግለሰቦች ተግባር አንስተው ጀግንነት ፈጽመዋል በሚል አወድሰዋል፣ ምስጋናቸውንም አቅርበዋል። አቶ አልቤኒዚ የቅዳሜው ገበያ አደጋ አልባ ሊሆን እንደሚገባው አመላክተው በማያያዝም ይሁንና ንጹህ ሰዎች ሕይወታቸውን አጥተዋል። ስድስት ሕይወቶች ጠፍተዋል፣ ሌሎች በጽኑ ቆስለዋል። ምሽቱኑ አራት ሰዎች ሆስፒታል ታክመው ወጥተዋል። አምስት ቁስለኞች አሁንም ድረስ ሆስፒታል ይገኛሉ። አንዱ በጽኑ ህመም ላይ ይገኛል። ዘመዶቻቸውን ላጡ ቤተሰቦችና ወዳጆች ሐዘናችን ጥልቅ ነው። በትናንትናው ዕለት ከሟች ቤተሰቦች ጋር ተናገር የነበረ በእጅጉ የከበደ ሐዘን ላይ ናቸው ብለዋል። አቶ አልቤኒዚ የአእምሮ ጤና እርዳታን አስፈላጊነት በማንሳትም እርዳታ የሚሹ ግለሰቦች አግባብ ያላቸውን ድጋፍ ሰጪ ድርጅቶች እንዲያገኙ አበረታተዋል። የስድስቱ ሰዎች ህይወት ሲድኒ ዌስትፊልድ ሾፒንግ ሴንተር ያለፈው የኩዊንስላንድ ነዋሪ በነበረው የአርባ ዓመቱ ጆይል ካውቺ ነው። ከስድስቱ ሕይወታቸውን ካጡ ግለሰቦች ውስጥ የአምስቱ ስም ይፋ የሆነ ሲሆን እነሱም የ55 ዓመቷ ፒክሪያ ዳርቺያ፣ የጥበቃ ሠራተኛ ፋራዝ አህመድ ጣሂር፣ የ25 ዓመት ዶን ሲንግልተን፣ የ47 ዓመቷ ጄን ያንግና የዘጠኝ ወር ሴት ልጇ በስለት የተወጋችባት የ38 ዓመቷ አሽሊ ጉድ ናቸው። ሕይወታቸው ያለፈውን ግለሰቦች በክብር ለመዘከርም በዛሬ ዕለት የአውስትሬልያ ሰንደቅ ዓላማ በግማሽ ዝቅ ብሎ ተውለብልቧል። ማምሻውንም ከምሽቱ ስድስት ሰዓት አንስቶ የሲድኒ ኦፕራ ሃውስ የጥቁር ጥለት የብርሃን ቀለም ተላብሶ ያመሻል። የአእምሮ ጤና ድጋፍ ካሹ ቢዮንድ ብሉ ዘንድ በ1300 224636 ወይም ላይፍ ላይን ዘንድ በ1311 14 ይደውሉ። ይህ በእንዲህ እንዳለም ቀዳሜ ዕለት በስለት ጥቃቱን የፈጸመው ግለሰብ ጥቃቶችን ያደረሰው ወንዶችን በመተው ሴቶችና ልጆችን ኢላማ በማድረግ እንደው ፖሊስ ገልጧል። ከሞቱት ስድስት ሰዎች ውስጥ አምስቱ ሴቶች ሲሆኑ አንደኛው የጥበቃ ሠራተኛ ወንድ ነው። ይህንኑ አስመልክተው የኒው ሳውዝ ዌልስ ፖሊስ ኮሚሽነር ካረን ዌብ ሲናገሩ፣ ማለፊያ ቪዲዮዎቹ በራሳቸው ይናገራሉ አይደል እንዴ? በእርግጠኝነት ያ የእኛ ምርመራ ጉዳይ ይሆናል። ለእኔ ግልጽ ነው፣ ለመርማሪዎችም ግልጽ ነው። ጥቃት ሰንዛሪው ያነጣጠረው ወንዶችን ትቶ ሴቶች ላይ ነው። እንደምታውቁትና ሪፖርትም እንደተደረገው ከሞቱት ውስጥ አምስቱ ሴቶች ናቸው። እንዲሁም ሆስፒታል ተኝተው ሕክምና እየተከታተሉ ካሉት ውስጥም አብዛኛዎቹ ሴቶች ናቸው በማለት አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ሌሎች የዓለም መሪዎችን ተቀላቅለው ኢራን በእስራኤል ላይ ያደረሰችውን ጥቃት አውግዘዋል። ኢራን እሁድ ሌሊቱን በመቶዎች የሚቆጠሩ ቦምብ የታጠቁ ድሮኖችን ወደ እስራኤል ወንጭፋለች። የጥቃቱ አስበብም እስራኤል በዚህ ወር መጀመሪያ ላይ ሶሪያ በሚገኘው የኢራን ቆንስላ ጽሕፈት ቤት ላይ ላደረሰችው የአየር ጥቃት አጸፋዊ ምላሽ መሆኑ ተነግሯል። እስራኤል ኤፕሪል አንድ ባደረሰችው ጥቃትም ሁለት ገዲብ ጄኔራሎችን ሁለት ገዲብ ጄኔራሎችን አክሎ አስራ ሁለት ሰዎች ሕይወታቸውን አጥተዋል። ይሁንና እስራኤል እስካሁን ኃላፊነቱን አልወሰደችም። አቶ አልቤኒዚ ትላንት ባወጡት መግለጫ ከቡድን ሰባት መሪዎች ጋር አብረው የኢራንን የእስራኤል ጥቃት አውግዘዋል። በዚሁ ወደ ውጭ ምንዛሪ ተመና መራለን አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ38 ሳንቲም ይዘረዝራል። ቀጥለን የነጋውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰመልን ፐርዝ ፀሐማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 31። አደላይድ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 23። ሜልበርን ብራ ይሆናል። ዝቅተኛ 12፣ ከፍተኛ 19። ሆባርት ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 17። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ 22። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 25። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 18፣ ከፍተኛ 28። ዳዊን በከፊል ደመናማ ይሆናል። ዝቅተኛ 25፣ ከፍተኛ 35። አዲስ አበባ ያካፋል። ዝቅተኛ 14፣ ከፍተኛ 25። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ በሲድኒ ቦንዳይ ጃንክሽን ሕይወታቸው ላለፈ ሰዎች ሀዘናቸውን ገለጡ። የአውስትሬልያ ሰንደቅ ዓላማ በዛሬ ዕለት በግማሽ ዝቅ ብሎ የተውለበለበ ነው። አውስትሬልያ ኢራን በእስራኤል ላይ ያደረሰችውን ጥቃት አወገዘች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።